በቅድሚያም አርእስተ ዜና። በአፍሪቃ አምስት ሀገራት ውስጥ ዛሬ ሀገር አቀፍ ምርጫ ተከናወኑ። ስፔን ውስጥ በደረሰ ከባድ የተሽከርካሪ አደጋ ቢያንስ 13 ተማሪዎች ሞቱ። ተማሪዎቹን አሳፍሮ ይጓዝ የነበረው አውቶቡስ ከሌላ ተሽከርካሪ ጋር በመላተሙ 44 ሰዎች ቆስሏል። ለኔዘርላንድ ተሰልፋ የምትሮጠው ትውልደ ኢትዮጵያዊቷ ሲፋን ሐሰን በፖርትላንድ የዓለም አትሌቲክስ የቤት ውስጥ ውድድር በ1500 ሜትር አሸነፈች። ኢትዮጵያውያቱ የብርና የነሐስ ሜዳሊያ አግኝተዋል። ዜናው በዝርዝር አፍሪካ ውስጥ በአምስት ሀገራት ዛሬ ሀገር አቀፍ ምርጫ ተከናወኑ። በሴኔጋል ደግሞ የፕሬዝዳንቱን የሥልጣን ዘመን ለመቀነስ ሕዝበ ውሳኔ ተካሂዷል። አገር አቀፍ ምርጫዎች የተከናወነባቸው የአፍሪቃ ሀገራት ቤኒን፣ ኬፕ ቬርዴ፣ ኮንጎ፣ ኒጀርና ዛንዚባር ናቸው። በኒጀር ፕሬዝዳንታዊ ምርጫው የተከናወነው የተቃዋሚ ፓርቲ እጩ ተፎካካሪ በፈረንሳይ ሐኪም ቤት ውስጥ ሆነው ነው። ኮንጎ ብራዛቪል ውስጥ ህገወጥ የምርጫ ውጤቶችን ይፋ ላለማድረግ በሚል ለሁለት ቀናት በአገሪቱ የቴሌኮሚኒኬሽን አገልግሎት መቋረጡን ቢቢሲ ዘግቧል። በታንዛኒያ በተከናወነው የዛንዚባር የፕሬዝዳንታዊና የምክር ቤት የድጋሚ ምርጫ ዋነኛው ተቃዋሚ ፓርቲ ምርጫውን ውድቅ ሊያደርግ ይችላል ተብሎ መጠበቁ ተዘግቧል። የጀርመኑ ፕሬዝዳንት ዮዋሂም ጋውክ ለአምስት ቀናት ጉብኝት ዛሬ ቻይና ገቡ። ፕሬዝዳንቱ ቤጂንግ ውስጥ ከአገሪቱ ፕሬዝዳንት ሺጂፒንግ እንዲሁም ከሌሎች የክፍለ ሀገር አስተዳዳሪዎችና ባለሥልጣናት ጋር እንደሚወያዩ ተጠቅሷል። ፕሬዝዳንት ዮዋሂም ጋውክ ቻይና ውስጥ ከምሁራን፣ ከሃይማኖት አባቶችና መንግሥታዊ ካልሆኑ ድርጅቶች ጋርም ይወያያሉ ተብሏል። በውይይታቸው ወቅትም በቻይና ስለ ዜግነት መብቶች ሳንካና የአካባቢ ጥበቃ ጉዳይ አንስተው መወያየት እንደሚሹ ተጠቅሷል። ፕሬዝዳንት ዮሐይም ጋውክ ቻይናን ሲጎበኙ ይህ የመጀመሪያ ጊዜያቸው ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ኩባን ሊጎበኙ ነው። በሥልጣን ላይ የሚገኝ የዩናይትድ ስቴትስ ፕሬዚዳንት ኩባን ሲጎበኝ ከ90 ዓመታት ወዲህ ባራክ ኦባማ የመጀመሪያው ናቸው። ፕሬዚዳንቱ ኩባን ከመጎብኘታቸው ጥቂት ቀደም ብሎ አገሪቱ 200 ግድም የተቃዋሚ አባላቶችን ወህኒ ማውረዷ ተዘግቧል። የኩባ አርበኞች ኅብረት እንዳስታወቀው ከሆነ በአብዛኛው የታሰሩት ተቃዋሚዎች በአገሪቱ ምስራቃዊ አውራጃዎች የሚገኙ የመብት ተሟጋቾች ናቸው። በቁጥጥር ስር የመዋላቸው ምክንያት የፖለቲካ እስረኞች ነፃ ይለቀቁ ሲሉ በይፋ ድምፃቸውን በማሰማታቸው መሆኑ ተገልጿል። ፕሬዚዳንት ባራክ ኦባማ በጉብኝታቸው ወቅት ከኩባ ርዕሰ ብሔር ራውል ካስትሮ እንዲሁም ከተቃዋሚዎች ጋር ይነጋግራሉ ተብሏል። ይህ ዶይቼ ቬሌ ሬዲዮ ነው። የውጭ አገር ተማሪዎችን ጭኖ ይጓዝ የነበረ አውቶቡስ ስፔን ውስጥ ከባድ የግጭት አደጋ ደረሰበት። በግጭቱ ቢያንስ 13 ተማሪዎች መሞታቸውንና 44 ያሉ የመቁሰል አደጋ እንደደረሰባቸው የካታሎኒያ ባለሥልጣናት ተናግሯል። ለትምህርት የልምድ ልውውጥ ስፔን አገር ውስጥ ሄደው አደጋ የደረሰባቸው የየት አገር ተማሪዎች እንደሆኑ እስካሁን ይፋ አልተደረገም። የመኪና አደጋው የደረሰው ከባርሴሎና ከተማ 150 ኪሎ ሜትር ርቀት ላይ በሚገኝ አውራ ጎዳና ላይ ነው። እንደ ባለሥልጣናት መግለጫ ከሆነ አሽከርካሪው የአውቶቡሱን ፍጥነት መቆጣጠር አልቻለምና ከሌላ አቅጣጫ ከመጣ ተሽከርካሪ ጋር ተላትሟል ተብሏል። ተማሪዎቹ ኤራስሙስ በሚባለው የአውሮጳ የትምህርት የልምድ ልውውጥ ባርሴሎና ውስጥ በሚገኝ ዩኒቨርሲቲ የተመዘገቡ ነበሩ። አደጋ የደረሰባቸውም ቫሌንሺያ ውስጥ የጎዳና ላይ ድግስ ተሳትፈው በመመለስ ላይ ሳሉ እንደነበር የካታሎኒያ ባለሥልጣናት ገልጧል በአውቶቡስ ውስጥ 57 ሰዎች ተሳፍረው ነበር በመጨረሻም የስፖርት ዜና ፖርትላንድ ዩናይትድ ስቴትስ ውስጥ በተከናወነው የዓለም አትሌቲክስ የቤት ውስጥ ውድድር በ1500 ሜትር የሴቶች ፉክክር ለኔዘርላንድ ተሰልፋ የምትሮጠው ትውልደ ኢትዮጵያዊቷ ሲፋን ሐሰን አሸነፈች ሲፋን ሐሰን የገባችበት ሰዓት 4 ደቂቃ ከ04.96 ሰከንድ ነው። ከሁለተኛ እስከ ሦስተኛ ተከታትሎ የገቡት ኢትዮጵያውያን ተወዳዳሪዎች ዳዊት ስዩም፣ ጉዳፍ ጸጋይና አክሱማዊት እምባይ ናቸው። በወንዶች የ800 ሜትር ፉክክር ደግሞ የሁለት ጊዜያት የዓለም አትሌቲክስ ውድድር ባለድሉ ኢትዮጵያዊው መሐመድ አማን ሳይቀናው ቀርቷል። አሜሪካዊ ቦሪስ ቤሪያን አንድ ደቂቃ ከ45.83 ሰከንድ ገብቶ ባሸነፈበት ፉክክር ሞሐመድ አማን ከቡሩንዲያዊው አንቶኔ ጋኬሜ እና አሜሪካዊው ኤሪክ ስዊንስኪ ተከትሎ ውድድሩን በአራተኛነት አጠናቋል። ይህ ከራይኖንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶች ቬሌ ሬዲዮ ጣቢያ ነው። አድማጮች፣ ዜናውን ለማጠቃለል አርዕስተ ዜናውን በድጋሚ እናሰማለን። በአፍሪቃ አምስት ሀገራት ውስጥ ዛሬ ሀገር አቀፍ ምርጫ ተከናወኑ። ስፔን ውስጥ በደረሰ ከባድ የተሽከርካሪ አደጋ ቢያንስ 13 ተማሪዎች ሞቱ። ተማሪዎቹን አሳፍሮ ይጓዝ የነበረው አውቶብስ ከሌላ ተሽከርካሪ ጋር በመላተሙ 44 ሰዎች ቆስሏል። ለኔዘርላንድ ተሰልፋ የምትሮጠው ትውልደ ኢትዮጵያዊቷ ሲፋን ሐሰን በፖርትላንድ የዓለም አትሌቲክስ የቤት ውስጥ ውድድር በ1500 ሜትር አሸነፈች። ኢትዮጵያዊያቱ የብርና የነሐስ ሜዳሊያ አግኝቷል። ዜናው በዚሁ አበቃ።